በሌላ ዜና አድማጮች በፌዴራል ማረሚያ ቤቶች ስፖርት ክለብ ውስጥ በመካከለኛ ርቀት ማለት ስምንት መቶ ሜትር ተወዳዳሪ የነበረችውና በብሔራዊ ቡድን ውስጥ በተለያዩ ጊዜያት ተመራጭ በመሆኑ የምትታወቀው የ19 ዓመቷ አትሌት ኩለኒ ገልቻ ከወንድ ጓደኛዋ ጋር በተፈጠረ አለመግባባት በአትሌት ጓደኛዋ እጅ ሕይወቷ በስለት ማለፉን የኢትዮጵያ አትሌቲክስ ፌዴሬሽን የፌዴራል ማረሚያ ቤቶች ስፖርት ክለብን በምንጭነት ጠቅሶ ለአሜሪካ ድምፅ ገልጿል። ጽዮን ግርማ የኢትዮጵያ አትሌቲክስ ፌዴሬሽን ከፍተኛ የጥናት ባለሙያ አቶ ስለሺ ብስራትን አነጋግራ ተከታዩን አጠር ያለ ዘገባ አቅርባለች። የአትሌት ኩለኒ ገልቻ ገዳይ እንደሆነ የተጠረጠረው ጓደኛዋ ራሱ እጁን ለፖሊስ በመስጠቱ በቁጥጥር ስር ውሎ ምርመራ እንደተጀመረ አቶ ስለሺ ብስራት ገልጸዋል። አትሌቷ ለወደፊቱ በጣም ተስፋ ያላት አትሌት እንደነበረች ውጤቷ ይገልጽ ነበርም ብለዋል። ይሄ መካከለኛ ርቀት የሚባለው ውድድር አብዛኛውን ጊዜ እኛ ብዙ የገባንበት ውድድር አይደለም እና ብልጭ ድርግም የሚል አይነት ሁኔታ ይታይበት የነበረ ነው። ከበፊት አሁን ላይ ከቅርብ ጊዜያት ወዲህ እነ አትሌት ፋንቱ መጊሶ እነ መሀመድ አማን እነ ሊዲያ መለሰ እና የመሳሰሉ አትሌቶች ብቅ ብቅ እያሉ የመጡበት ነው እና ከእነሱ መካከል አንዷ አናስቻ አትሌት ሁለት ደቂቃ ከዜሮ ስድስት ከስልሳ ስምንት ማይክሮ ሰከንድ የግል ምርጥ ሰዓት የነበራት ናት። በተለይ አሰላ ላይ ተካሄደ ውድድር ላይ ከዛ ቀጥሎ እንደገና አፍሪካ ጨዋታ ኢትዮጵያን ወክላ ጋቦሮን ላይ ተሳትፋ ነበረ። ሁለት ሺ አስራ አራት ማለት ነው። እዛ ላይ ሁለት ዜሮ ሰባት ዜሮ አምስት የሆነ ሰዓት ነበራት እና አትሌቷ ለወደፊቱ ተስፋ ያላት አትሌት መሆኗን ውጤቷ ያመለክታል። ፌዴሬሽኑ በአትሌት ኩለን ሞትና የአሟሟት ሁኔታ በጣም ማዘኑን አቶ ብስራት ጠቁመው ሴት አትሌቶችን ከእንዲህ አይነት አደጋ ለመታደግ የተለየ ስልጠና እንደሚያስፈልግ ተናግረዋል። በዚህ እድሜ በዚህ አይነት ሁኔታ ህይወት ማለት ማለት እጅግ በጣም አሳዛኝና አስጠቃቂ ነው። ጉዳዩ የሚመለከታቸው አካላት በተለይ ሴት አትሌቶቻችንን ይሄ ላይፍ ስኪል በማሰልጠን የህይወት ክህሎት ባለው ነገር ማለት አብዛኛው ከገጠሩ የኢትዮጵያ ክፍል ነው የሚመጡት እና ብዙ የህይወት ኤክስፖዦር የላቸውም። ለህይወት የተጋለጡ አይደሉም እና በቀጥታ ሩጫውን ነው የሚሮጡት እና የህይወት ተሞክሮ የላቸውም። የህይወት ልምድ የላቸውም እና እንደዚያ አይነት ስልጠና በክለቦቻቸው ሊያገኙ ይገባል። ምክንያቱም አሁን የተፈጠረው አይነት አደጋ ይቀንሳል፣ በዛ አይነት መንገድ ቢሆን ማለት ነው። እና ይህን ጉዳይ ክለቦች በጣም ትኩረት ሰጥተው በተለይ ወንዶችም ሴቶችም አትሌቶቻቸው ህይወት ተሞክሮ የሚባለውን ነገር ወይም የህይወት ክህሎት የሚባለውን ነገር ስልጠናውን ሊያሰጥቷቸው ወይም ሊሰጧቸው ይገባል የሚል አቋም አለው ፌዴሬሽኑ። የአትሌት ኩለኒ ገልቻ አስክሬን በምኒልክ ሆስፒታል ምርመራ ሲደረግለት ቆይቶ ግንቦት አምስት ቀን ሁለት ሺህ ስምንት ዓመተ ምህረት ላይ በትውልድ አካባቢዋ በኦሮሚያ ክልል አምቦ ከተማ የቀብር ስነስርዓቷ መፈጸሙም ታውቋል።